ታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ በህዝብ የሚሰጠውን አስተያየት እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል ከነገ ወዲያ ሲያልቅ ህዝብ ያየዋል። ሰርቼም አልቆም ህዝብም አይቶ ቢሆን ልንደ መሻሻል ነበረበት። እኔ አረካም በነገሩ፣ ግን ሰው ሲደሰት ሳይ ደግሞ ለራሴም የሚደንቀኛል። ከጥቂት ወራት በፊት ዋሽንግተን ዲሲ ላይ የክብር ቀን ተከብሮለታል። ድንቅ ኮሪዮግራፈር፣ የምድርክ ተዋናይ፣ አዘጋጅና ዳንሰኛም ጭምር ነው። ስለ ሙያውና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈ የኪነጥበብ ሰውም ነው። ከዚህ በፊት ብዙ ሰዎች ሪኮግናይዝ የሆንበትን መድረክ የማይቻለው እንግዲህ ታዲያ ልዩ የሚያደርገው ነገር ያንን ዝግጅቱ ያደመቀው እኔ የሚታዩ ያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከዚህ ከስል የማይሰው እና በጣም ልዩ የሆነ ተፈጥሮ ያለው ምንድነው? ምኑ በኩል ይሄ የሚባል ነገር አለና አሟልቶ የሰጠው ሰው ነው በቃ። ከዋሽንግተኑ የታደሰ ወርቅ የክብር ቀን አዘጋጆች አንዱ የኪነ ጥበብ ባለሙያው አለማየሁ ገብረሕይወት ነው ሥነ ሥርዓቱን ተከትሎ ከአራቱ የሙያ አጋሮቹ ጋር በተካሄደው ውይይት ታደሰን በገለጸበት ነበር ይህን ያለው አሁን በቀጥታ ከታደሰ ጋር ወደሚኖረን ቆይታ ታደሰ ወርቁ ለገቤ ሰው፣ ዛሬ በአድማጮችም ጠያቂነት ለመጀመሪያ ጊዜ ነው የተሳካልን። እንኳን ወደ አሜሪካ ድምጽ ብቅ አልክ። በስልኩ መስኮት አሜን አሜን አሜን። በጣም ነው የማመሰግነው። አሉና ታንኪ ዩ ጌታ። ከሩቅ ከጃፓን የደረሰ አድማጭ አስተያየት ጨምሮ ብዙዎች የአንተን ስራና ታሪክ እንድናጋራቸው ጠይቀውናል። በቅርቡ በዚህ በዋሽንግተን ዲሲ የተካሄደው ለአንተ ክብር እውቅና የሰጠ መድረክ ነው መነሻችን። ዛሬ የጥበብ ስራዎችህንና ህይወትህን መልከት የሚያደርጉ ጭብጦች ቃኘት እናደርጋለን። በቀደመ ቃለ ምልልስ የተሰጡ አስተያየቶችንም አለፍ አለፍ እያልኩ አሰማሃለሁ። አስተያየቶችን ተንተርሰን አንዳንድ ነጥቦችን እናነሳሳለን። በኪነ ጥበብ ዓለም የሰራሃቸውን ስራዎች የሚያውቁ ሰዎች በአንድ ድምፅ ነው የሚናገሩት። ከዚህ ቀደም ባደረግናቸው ምልልሶች፣ ይልቁንም ስላንተ ተብሎ በተዘጋጀው ክብረ በዓል ላይ ብዙዎቹ ምስክርነታቸውን ሰጥተዋል። በጣም የተለየ ድምፅ ነው የሰማሁት። ብዙዎች በስራ አለም የተሳካላቸው እና ስለ ስራቸው ይነገራል፣ ወይም መልካም ሰዎች ሆኑና ስለ መልካም ምግባራቸው ይነገራል። እንዲህ ሁለቱም የተጣጣመለት የሰመረለት ሲሆን የተለየ ነው እና በዛ ትላንተ ተብሎ በተዘጋጀ ስነ ስርዓት ላይ ያየኸውን ከዚህ ቀደም ያሰራሃቸውን ስራዎች የኪነጥበብ ባለሙያ አጋሮች በመድረኩ ለአንተ መልሰው ተጫውተዋል። ምን ተሰማ? ቆየቱ ብሏል። ዝግጅቱ ከተከናወነ እንደው መለስ ብለህ ብታስታውስ፣ የሚገርመው እንኳን ስራውን አስታውሰው ሲያሳየኝ ቀርቶ ገና እነሱን ሳይ ውስጤ ተረበሽ በጣም መልካቸውን ሳይ በጣም በጣም ተረበሽ። አንዳንዶቹ በጣም ወጣት ነበሩ። በዛ ጊዜ የነበራቸው የስራ ፍቅር የነበራቸው ጉጉት እና ያን ያን ሳስታውስ በቃ መቆጣጠር አቃተኝ። ራሴ ነው ትርኢቱን መልሰው ሲያሳዩኝ አንዳንድ ነገር ትዝ ያለኝ በጣም ከፍተኛ የሆነ ስሜት ውስጥ ገብቼ ነበር በዛ ቀን ያሳለፍኩት። እንታደሰ ታዲያ በዚያ መድረክ የነበረውን ላየ ሰው፣ ምናልባትም ከዚያ ቀደም ሙያም በግል ምግባሬንም ለማያውቅ ሰው ወሬውን ብቻ ቢሰማ የተጋነነ አድርጎ ሊወስደው የሚችል በእርግጥ የተለየ ቀን ነው የተመለከትኩት። ያን ዘመን ያሳለፋችሁትን የስራም ህይወትም ሁኔታ ለማያውቅ ሰው እንግዳ ይመስላልና እስኪ በዛ መድረክ የተከናወኑትን ዝግጅቶች መነሻ አድርገን አንዳንድ የሙያ አጋሮች ከተናገሯቸው አስተያየቶችን ተንተርሰን አንዳንድ ነጥቦችን እናነሳሳለን። ከአራቱ በቅርበት የሚያውቁ የሙያ አጋሮች እንግዶቻችን አንዱ ታማኝ በየነ የተናገረውን ላስቀድምና ወጋችን እንቀጥላለን። በኢትዮጵያ ኪነጥበብ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ? ከየት ተነሳ? በስንት ዓመተ ምህረት ማን ጀመረው? መነሻው ምን ነበር የሚለውን ጥናት አካያድን ብለው አሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ሕይወት ውስጥ ትልቅ ጥፋት ተፈጽሟል ብዬ አምናለሁ። ተመዝግቦ የተቀመጠ መረጃ አለመኖሩ እንደታደሰ ያሉ የሰሩትን ስራ ለማይናገሩ ሰዎች ጥፋት ተሰርቷል ነው የሚለው ታማኝ። ምን ትላለህ ታደሰ? ይሄ እውነት ነው። በኔ ብቻ ሳይሆን ከኔ ቀደም የነበሩ እጅግ በጣም ማከብረው እጅግ በጣም ብዙ ስራ የሰራ ለኢትዮጵያ የባህል ክፍል አቶ አውላቸው እኔ እንኳን ጋሺ አውላቸው የምለው እሱን የመሰለ ሰው አንድም ቀን በየትኛውም መድረክ ላይ ስሙ ሲጠራ አላውቅም፣ አልሰማም። ይሄ ያሳፍራል። በጣም በጣም ትልቅ ሰው ነው። ቴክኖሎጂ ባልነበረበት ሰዓት በከብት ተጭኖ እየተጓዘ በቴፕ ቀርጾ አምጥቶ በፎቶግራፍ ምስላቸውን ቀርጾ ያኔ ቪዲዮ የለም ምን የለም፣ እንደዛ አድርጎ አምጥቶ ያንን ሁሉ ስራ ሰርቶ ለዚህ ያበቃው እኛን ሁሉ የፈጠረ ሰው ነው። ግን ቦታም ምንም ስሙም ሜሽን ተደርጎ አያውቅም እና ያ ያ ያሳዝነኛል የእኔስ አሁን የቅርብ ጊዜ ነው እና እንጃ ስሜታ ታማኝ ካንተ የሚጋራ ይመስላል። ታደሰ አሁን የነሳቸውን ለእሳቸው ያለህን ክብር ገልጦ ከዚያ የተረከበው ይላል። እስኪ አሁንም ታማኝን መልሰን እንስማና ሌሎች ነው ያጋሮች የሚያሉትን አለፍ አለፍ እያልን እንሰማለን። በአሁኑ አጠራር የብሔር ብሔረሰቦች እየተባለ ወይ አደባባይ የሚጠበቀው ከየት ጀመረ? ማን ጀመረው? እንዴት ከቦታቸው ከዛ፣ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለዓለም አቀፍ መድረክ በቃ የሚለውን ለአጥሞዎች ለወደፊቱ እንደ ቤት ስራ ልተወውና ታደሰ ደጋግሞ የሚያነሳቸው ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኒ ከሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው። ስራቸው እና ህይወታቸው ለዚህ ትውልድ ያልደረሰ በሚል በቁጭት የምታነሳቸው ከሳቸው ተረክበህ የሚቀጥል ደረጃ የወሰድከው አንተ መሆንህን ይመሰክራል ታማኝ። ጥናት ይደረግም ሲል ይገፋፋል። እኔ መቼም በእውነት ጋሻውላቸው የሰራው ስራ በአለም ላይ ለዞርንባቸው ያሳየናቸው ትርኢቶች፣ እንዲሁም ለጥቁር ህዝቦች በዓል የእሱ ስራዎች እንዴት እንድትንጸባረቁ በተለያየ አለም ላይ በዓላት ሲከበሩ እየተጋበዘ የሰራ ናቸው የእሱ ነው። ለረጅም ጊዜ ይዞት የቆየው የእሱ ስራ ነው እና እኛንም አሳደገን ብዬ የምለው እሱ ብቻ አይደለም። እሱ ስለፈጠረን እዛ ቦታ ስላደረሰን፣ በየሀገሩ ስንሄድ የተለያየ ዝግጅቶች እናያለን። ያ ዝግጅት የኛንም አይምሮ አብስሎታል። ምን ለሙያው ብቁ እንድንሆን እረብቶናል። የመጨረሻውን ባንሆን እንደምን ሀሳብ እንዲሰጠን፣ እንዴት እንደምንሰራ፣ ምን ብንሰራ ጥሩ ውጤት እንደሚመጣ የተለያየ ነገሮችን ሰጥቶናል እና ጋሻው አውላቸው ከባድ ከባድ ከባድ በጣም በትልቁ መከበር የሚገባው ሰው ነው። ይሄ እውነት ነው። አሁን ታማኝ ያለውን ስትነግረኝ በጣም እውነት ነው እውነት ነው። እና ደግሞም የለም እንጂ አሁንም እኮ የለም እና ለጋሻው አውላቸው ምስጋናና ክብሩ ታደሰ በዚህ ቀደም ብዬ በጠቀስኩት ውይይት ላይ አራት የሙያ ሀጋሮችን ደጋግሜ አንስቻለሁ እቋ ሁለገባ ሁለገባዊ ኪነ ጥበብ ሰው አለም ፀሀይ ወዳጆ ሌላው የሥነ ጽሁፍና የመድረክ ሰው አለማየው ገብረ ሕይወት በህዝብ ለህዝብም ጭምር ከአንተ ጋራ የሰራውን አቶ ኤልያስ አረጋ በውይይቱ እየበኩላቸውን አንስተዋል። እስኪ በአለም ፀሀይና በአለማየው በተለይ ስራህን አስመልክቶ የተነገሩትን እናስቀድምና አሁንም ወጋችን እንቀጥላለን። የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፍ አይለበትም። ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ በአልባሳት፣ በቁሳቁስ፣ በወግቃ ላይ ስራውን የሚሰራው። እሱ ነው ይህ በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው እሱም እንደ ሌሎቹ ይህን ስሩልኝ ወይም ይህንን ንጥፍ አቅርቡልኝ ብሎ አይቶ አልተለመደም አንተ መስራት ከሚገባ የስራ ሀላፊነት ውጪ ሌሎች ባለሙያዎች የሚሰሩትንም ሀላፊነት ወስደ ትሰራለህ ነው ያለችው አለም ፀሐይ እስኪ ትርኢቶችን ስታዘጋጅ የምታልፍበትን መንገድ ደግሞ በመጠኑ አጫውተን ይሄ እውነት ነው ትንሽ መነሻ ሀሳብ ከያዝኩ በኋላ እንዴት ልስራው? ምን ማያያዣ ታሪክ ይኖረዋል? ባክግራውንዱ ከጀርባ ምን አይነት ስዕል ቢኖረው ጥሩ ነው? ንቅናቄዎቹ ምን ቢመስሉ ጥሩ ነው? እነኚህ እነኚህ ነገሮች ጭንቅላሴ ውስጥ በማስገባት በማስታወሻም በመያዝ ነገሩን ከነደፍኩና ከጀመርኩ በኋላ ወደ መድረክ ሰዎች ሄጅ ከመድረክ ሰዎች ጋር እነጋገራለሁ። ሳሊዎች ጋር እነጋገራለሁ። የትርኢቱ ባክግራውንድ ሆኖ የሚወጣውን ስዕል ሳሊዎቹ እንዴት ሊሰዱልኝ እንደሚገባ ሀሳብ ከነሱ ጋር እነጋገራለሁ። ከዛም ደግሞ ያንን አብሬ መሯሯጥ፣ አብሬ ማድረግ፣ መስራት፣ እንዲህ እንዲህ አይነት ነገሮችን ቁጭ ብዬ አልጠብቅም። እነሱ ጨርሰናል እስኪኖች እና እሮጣለሁ እሄዳለሁ፣ አገኛቸዋለሁ፣ አነጋግራለሁ። ይህን እንዲህ አርጉልኝ፣ ይህን እዚህ አርጉልኝ፣ ይህን አውርዱልኝ፣ ይህን አውጡልኝ እያል እጠይቃለሁ እና ያንን በማድረግ እኔም ድካም አይሰማኝም እና በጣም ደስተኛ ነኝ። በዛ ሰዎቹም ጥሩ ጥሩ አይዲያ ያላቸው ሰዎች ናቸው በእውነቱ ሰዓሊዎቹም ያጋጠሙኝ አሁን ህዝብ ለህዝብ ላይ አይቶ እንደሆነ ባገራውንዱ አብሮኝ ክፍለ ሀገር ለክፍለ ሀገር የዞረ ታደሰ መስፍን ነው ሰዓሊው። ሰዓሊው ታላቅ ሰዓሊ ነው፣ በጣም ታላቅ ሰዓሊ ነው እና ከሱ ጋር እንዲሁም ሌላ ደግሞ ታደሰ ደምስ የሚባል ካሜራማን፣ አስፋው ነው መስፍን የሚባል ረዳ ካሜራማን፣ አቶ ላቀው የሚባሉ ፎቶግራፈር፣ እንደ ኩት ውጁሉ አይነት ሙዚቃ ቀራጭ እንዲህ እንዲህ ሆነን ሄደን ይዘን መጠን ምን ይምሰል የሚለውን እየተወያየን ያደረግነው የበለጠ ግን ጥሩ አድርጎ ፈጥሮ ይሰራልን በባክግራውንዱ በህዝብ ለዝ ላይ ታደሰ መስፍን ነው ማከብረው ሰው ነው፣ እና በጣም ጥሩ ሰው ነው። ሌሎቹም የትያትር ቤት ውሳኔዎች ሀሳቡን ሰጣቸዋለሁ። ሀሳቡን ይዘው እነሱ ሞሪያ በለጽጉታል። እና እንዴት እናርገው እንዲናርገው ወይ ይላሉ። ያንን እንግዲህ አብሬያቸው መሮጥ አለብኝ እንጂ እኔ የኔን ስራ ብቻ ሰርቼ ብዬ አልጠብቅም። የሙያ አስተያየት ሲሰጡ አንዳንዶች በስሜት ተመስጠ የምትሰራበት ሁኔታ ሲገልጹ አትረካም። ጥንቅቅ ያለ ስራ እስኪሆን ድረስ ሁሉ ነገርህን ትሰጣለህ ይላሉ። ፐርፌክሽኒስት እንደሚባለው በአውሮፓውያኑ ባህል የተጠናቀቀ ልዩ ስራ ለመስራት ሁሉ ነገርህን ነው የምትሰጠው፣ ከሌሎችም እንደዚያው ጥራት ያለው ነገር ትጠብቃለህ ትባላለህ። ይህንኑ አስመልክተው የተሰጠ አስተያየት ላሰማህና ሌሻችን እንቀጥላለን። ስለ ታደሰ እኔ ታደሰ ብዬ አላቅም፣ ታዴ ነው አብዛኛው ሰው ታዴ ነው የሚለው ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ መባል የመጀመሪያው ታደሰ ነው። ያው ነው እና የዛኑ ያህል የጥሩነቱ ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩሩ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትውት ትውት ሰው ነው ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራውን ላይ ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምህረት የለውም። እንግዲህ ታማኝ ምስክርነቱን በግል ጠባይህ ግልጽ በሚታይ የሚያወዳድርህ እንደሌለ ገልጾ ስራ ጋር ሲመጣ ግን ምህረት የለህም ነው የሚለው። አይ ይሄ እውነት ነው። ምን ጭንቅላት ውስጥ የምታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት በአእምሮ እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል፣ ተነገ ወዲያ ሲያልቅ ህዝብ ያየዋል፣ ህዝቡ ይረካል ወይ እና ሰርቼም አልቆም ህዝብም አይቶ ቢሆን ልክ አለመሆኑ ይገባኛል። እንደ መጠየር ነበረበት፣ መሻሻል ነበረበት። አንዳንዴ የፕሮግራም መጣበብ ይመጣል፣ ቶሎ ይቅረብ ይባላል። ያሁን የእኛን ሀገር ታውቀዋለህ ሱሬ ባንገት እንደሚባለው ነው። በአስቸኳይ ይቅረብ ነው፣ በአስቸኳይ እንዲሆን ነው። የጥናት ጊዜና የልምምድ ጊዜውን ከምንም አይቆጥሩትም እና ያ ያ ያበሳጨኛል፣ ያ ጎዳል። ግን ተሰርጦ ሲያልቅ እኔ አረካም በነገሩ። ግን ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል። እዚህ ጋር ችግር አለ፣ ግን ይህን ችግር አይተው እንዴት አደነቁት እንዴት አመሰገኑ ብዬ ራሴ የምገረም ነበረ። ታማኝ ብዙ ነገር በቅርብ ስለሚያይ የተናገረው ሆነ ነው ታማኝ በቅርበት ከሚያውቁህ ባለሙያ አዎ በጣም ሌላ በቅርበት የሚያውቅህ ባለሙያ ላምጣ በተለይ ቀደም ብለህ ጠቀስ ያደረግከው ብዙም የተባለለት ምናልባትም ብዙም ያውያ የሚያነጋግረን ህዝብ ለህዝብን በተመለከተ አብሮህ ረጅም መንገድ የተጓዘ የመጀመሪያውን ቀን ያስታውሳል የሀገር ፍቅር ባለሙያ ሳለ አንተ ጋር ብሔራዊ ቲያትር ሊገናኝ የመጣባትን ቀን ጨምሮ እንዴት እንደተዋወቀ በእለቱም በመድረኩ ላይ አስታውሷል። በቃለ ምልልሳችንም አንስቶታል። እያነሳሁ ያለሁት ኤልያስ አረጋ የተባለውን የሙዚቃ ባለሙያ ነው። የስንድም ጽንስ ና ወጋችን እንቀጥላለን። እዚህ ሀገር በቆየሁባቸው ጊዜዎች አብዛኛውን ነገር እንደ በምኞት ነበር ያሳለፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮች ኢትዮጵያ እንደ ዛፉ ሳይቀር እንደ ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት። በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና ፕሮግራሞች ያዘጋጅላቸዋል። ለምሳሌ እንደነ ሳሚ ዴቪስ ጁኒየር እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ላይ በጣም ሁሉንም እያከበሯቸው ነው የሄዱት። ዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንደ ነገር አልተለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አድርጌ ያመሰግናል አለባይ አለባይ ሌሎቹንም ይህን ሀሳብ በማምጣታቸው ራሱ ናፊ ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ብዙዎቹን አተናቸዋል። ከባድ አስተዋጽኦ ያደረጉት ባለሙያዎች የሉም አሁን። በእርግጥ በዛ እናዝናለን፣ ግን የመጀመሩ እንዲሆን በጣም ጥሩ ነው። እንደሰማሀው ታደሰ ሙያ ሀጋሪ ኤልያስ አረጋ ለአንተ ክብር በተሰናዳው ያደረበትን ስሜት ነው የገለጸው። ከሚያውቀው ከሚኖርበት ሀገር ባህልም ጋራ የኢትዮጵያን እያነጻጸረ ለረጅም ጊዜ የነበረውን ቅሬታ መልስ የሰጠህ አድርጎ ነው የወሰደው። ኤልያስ ታዲያ ድምጠቀስ አድርጌዋለሁ። ከመጀመሪያ ትውውቃቸው ከሀገር ፍቅር መጥቶ ብሔራዊ ቲያትር ሲያገኝህ የነበረውን ነገር ያስታውሳል። አንተስ መጀመሪያ እንደ ባለሙያ በጋራ ለምትሰሩ ስራ አስጠርተው ሊያገኙ የነበረውን ጊዜ ታስታው ሲሆን፣ አዎ ምንድን ነው የሀገር ፍቅር ማህበር አንድ ዝግጅት ይዞ መጥቶ በቀደማ ኃይለ ሥላሴ ቲያትር ትርኢት ሲሰራ ይሄ ልጅ ማዕከላቸው ቁጭ ብሏል። አንደኛ ወጣት ነው፣ ሁለተኛ ብዙም የቆየ አይደለም፣ አዲስ ነው። ግን በአንዱን ይመራል። ከኋላ ሆኖ ግራና ቀኝ እንደዚህ ይመራል። በጣም እየተደነቅኩ ነበረ ማየውና ፕሮግራሙ ሲያልቅ ስጠየቅ አዲስ ልጅ ነው ጎበዝ ነው በቃ ምናምን ነው አሉኝ እንደገና ቆየሁ እና ድጋሚ ሌላ ቀን እንደዚሁ የሆነ ትሪት ሲያቀርቡ አየሁት ከእሱ ጋር መስራትም በጣም ፈለግኩኝ ያው የሆነ ዝግጅት መጣ እና እሱን እሱ እንዳለው ልክ ተጠርቶ መጣ ተገናኘን እና ሀሳብ ለሀሳብ ተለዋወጠ ኤልያስ በጣም ጎበዝ ሰው ነው በጣም በጣም ቅን ሰው ነው እና በእውነት ደግሞ ትልቅ ተሰጥኦ አለው በጣም በጣም በጣም እንዲሁ ቀልጦ መቅረቱ ያሳዝነኛል ትልቅ ተሰጥኦ አለው በጣም እኔ አሁን ህዝብ ለህዝብ ላይ ስንሰራ በእውነት ሙላቱ ሌለበት እጅ የማናገረው እሱን ነው እንዲህ አድርግልኝ እዚህ ጭምርልኝ እዚህ ቀንስልኝ እለው ነበርና በጣም የማከብረው ሰው ነው እዚህም ከመጣው በኋላ እኮ አብረን ልንሰራ ሞክረናል ጀምራችሁ ነበር ግን ያው ሁኔታው አልተሟሉም እና በዚህ አይነት አልተሳካም ነበር። እዚህ ሀገር ትርኢቶችን ማሳየት የትን ያህል እንደሚከብድ ይታወቃልና የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። እርግጥ ብዙ ባለሙያዎች አላችሁ ያለው እድል በኖረ ብለህ ትመኛለህ። እውነት ታደሰ ከሙያህ ጋር የተያያዘ ይልቁንም ደጋግመን የምናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንን ጨምሮ ወደ ኋላ ላይ እንነጋገራለን፣ በሚቀጥለው ፕሮግራማችን። ዛሬ ታዲያ ያለስንበት እንዲሆነን ወደ አጀማመርህ ልውሰድህ። የመጣህበትን የተለየ መንገድ ያህል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን የህይወት ታሪክህን የሚተርክ ጽሑፍ ላይ እንደተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ። የሺ ዘጠኝ መቶ ሀምሳ ሶስቱ የታህሳስ ግርግር የሚባለው የመንግስቱ ነዋይ እና የግርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶችን እንዲቋረጡ ማድረጉን በአጋጣሚ እዛን ግን በዚያን ጊዜ ቤተሰቦችን ቤት ተከራይተው የሚኖር አንድ ወጣት አስራ አለቃ የአስራ አለቃ ታምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዞ እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርቃል። እስኪ ያጫው ተንገፋ አድርገህ ኋላ በሰፊው የምንነጋገርባቸው የሙዚቃ ህይወት መንገድህን የምንቃኝባቸው ሀሳቦች ይኖርናል። እሺ። አስራ አለቃ ታምሩ የእኛ ቤት ግቢ ውስጥ አንድ ቤት ተከራይቶ የሚኖር ነው። እሱ በጣም ያቀርበኝ ነበረ። በጣም ይቀርበኝም ነበርና፣ ፖሊስ ሙዚቃ ክፍል እንድገባ ይፈልግ ነበረ። ፖሊስ ሙዚቃ ክፍል ሄድኩ እና ተፈተኑ ተባለ። ተፈተን ተፈተና ካለፍን በኋላ ከሌከሌ አልፋችኋል፣ ግቡ ተባል። በማግስቱ ገባን። ለቤተሰብም እንትን አላልንም። ይማራል ብሎ በሚጠብቁኝ ፖሊስ ደግሞ ሙዚቃ ክፍል አንደኛውን አዳር ጠቅልለህ መግባት ስለሆነ እና ጠቅዬ የገባው ለቤተሰብ ሰው እንዲነገራቸው ነገራቸው አደረኩ። እዛ የተለያዩ ሙዚቃ አስተማሪዎች ነጮች ነበሩ። ሚስተር ሀጎፕ የሚባል ነበር። እዛ በቃ ክላርኔት እንድማር ተደረገ። ክላርኔቱን አጠናው በተወሰነ ጊዜ እሱን መጫወት ጀመርኩ። ግን ከተወሰነ ጊዜ በኋላ የፖሊስ ሰራዊት ሙዚቃ ክፍል ህጉ ህጉ ሰለቸኝ። ለሁሉ አዲስ ስለነበርኩኝ እሱ ነው የሰለቸኝ። በዛ ምክንያት ከሙዚቃ ክፍሉ ጋራ መጣጣም እና መስማማት ስላልቻልኩ ወደ ቲያትር ቤቱ ኦርኬስትራ ክፍል እንድዛወር ተደረገና እዛው ተወዘዋዥነት ጀመርኩኝ። ተወዘዋዥ አንድ የኒው ይር ልደታ አዳራሽ ትርኢት ሰራን። ከጦር ሰራዊትና ከክብር ዘበኛ ጋራ፣ ከፖሊስ አብረን ሆነን እዛ ሰራን። ከዛ እንደጨረስን በስንተኛው ጊዜ እንደሆነ አላውቅም፣ ስለሰለቸኝ ዝም ብዬ ጥዬ ወጣሁ። ያኔ ጥለ ስትወጣ ደግሞ ከተያዝክ እስር ቤት ነው የምትገባው። እና የጠፋሁባቸው ከዛ ቤቴ ቁጭ እንዳልኩ አበራ ፈይሳ የሚባል የራሃ ባንድ ቤዚስ ነበረ፣ እና እሱ መጥቶ ጠየቀኝ። እንዴ ብሔራዊ ቲያትር እኮ ትፈለጋለህ ለምንድን ነው ብሎ ሲነግረኝ፣ ለምን አትመጣም ፕሊስ ብሎ ለመነኝ። እሺ ብዬ ሄድኩ። የዛ የዛን ጊዜ አቶ ጸጋዬ ደባልቀኝ ነበረ? ሄድኩ፣ ገባሁ፣ ልክ አናገሩኝ። አቶ ጸጋዬ የማናገረኝ እና በሁለት ነው፣ በሶስተኛው ቀን ስራ እንዲጀምር ተደረገ እና ስጀምርም፣ እየሰራሁም እያሰራሁም እንድሠራ ነው ማዘጋጀትም እና ራሴም እንድሰራ ተመደብኩ። የዛን ጊዜ የነበሩት እነ አስፈርቀች ወርቁ እነ ጀንበሬ በላይ እነ ሀይሉ ነለማ ብዙ ሰዎች ናቸው። ይሄ ጊዜው መቼ ነው ታስታውሰዋል? ዓመተ ምሕረቱን ይሄ አስራ ዘጠኝ አምሳ ስምንት እንደዚህ ይሆናል፣ አስራ ዘጠኝ አምሳ ስምንት ይሆናል። ከዛ እንግዲህ በአስራ ዘጠኝ ስልሳ ወደ ሜክሲኮ ነው ይህን ነው ትርኢት ልታሳዩ? አዎ። ግን ከመሄዴ በፊት ኢትዮጵያ ብሔራዊ ትያትር ውስጥ መግባት የራሱ አዳራሹን ማየቴ ስቴጁን ማየቴ፣ እነሱ የሚሰሩትን ትርኢት ጨለማ ውስጥ ቆሜ በማየቴ የዛን ጊዜ ሚኒስትሮች ነበሩ የሚገመግሙት ለውጭ ዝግጅት በቂ ነው ወይ? ትርኢት የሚለውን የሚገመግሙ እነሱ ነበሩና እነሱ ሲመጡ ልክ እንደ ህዝብ እንደገባ ተደርጎ ነው ትርኢቱ የሚቀርበው ለህዝብ እንደሚቀርብ እና ያኔ እኔ ዳራሽ ውስጥ ቆሜ ቁልቁል ሳይ እንዴት አይነት እድለኛ ሰው ነኝ እያልኩ በጣም እንደው በደስታ ተውጭ የነበረም የምመለከተው ትርኢቱ። እና ያም ተሳካ። እንግዲህ ትያትር ቤትም ገባው፣ እዛ ዝግጅትንም እያዘጋጀው እኔም እየሰራው እንዲያል እንዲያል በቃ እዚህ ደረጃ ደረሰ። ታደሰ ረጅም የጥበብ እና የሙያ ህይወት አድርገህ ወዲህ ወደ ዩናይት ስቴትስ መጣ። በእለቱ በሥነ ሥርዓቱ ላይ የየግል ገጠመኛቸውን ያካፈል ታደሰ ባይኖር ምናልባትም በዚህ የሙያ መስክ በዚህ ቦታ አልገኝም ነበር ያሉ በርካቶች ናቸው። ቀደም ብዬ እንደገለጽኩት በጤና መታወክ ላይ ያለህ ነው። ይሄን ቃለ ምልልስ እናደርገውና ረጅም ሰዓት አለመውሰድ ላለማድከም የዛሬውን እዚህ ላይ ንግታ እንጂ መልሰን ወጋችንን እንቀጥላለን። ታደሰ ወርቁ ለገቡ የመድረክ ሰው ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ አሉላ፣ በጣም ነው ማመሰግነው። አድማጮች ከታደሰ ጋር ይደመር ነው፣ ወጋል ተቋጨም። በሚቀጥለው ፕሮግራማችን እንመለስበታለን።